በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት መካከል መከፋፈል አልተፈጠረም ይላሉ የኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ። የስነ ምግባር ግድፈት አሳይተዋል በሚል የታገዱና የተባረሩ የኮሚቴ አባላት መኖራቸውን ግን ጠቅሰዋል። የታገዱና የተባረሩ የኮሚቴው አባላት ደግሞ በሊቀመንበሩ ሀሳብ አይስማሙም። አስቴር ምስጋናው የሁለቱንም ወገኖች አስተያየት የያዘ ዘገባ ልካለች። በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ነባር አመራሮች መካከል የተፈጠረው ልዩነት ቀጥሏል። ይህ ይፋ መሆን የጀመረው ቀድሞ በኮሚቴው ውስጥ ምክትል ሊቀመንበር፣ ኋላም የህዝብ ግንኙነት ኃላፊ ሆነው በማገልገል ላይ የነበሩት አቶ አታላይ ዛፌ መታገዳቸውን ተከትሎ ነው። እሳቸው በቅርቡ ለአሜሪካ ድምፅ ሲናገሩ ተከታዩም ብለው ነበር። የተፈጠረ ነገር አለው እርስ በራሳችን ተነጋግረን እንሰጠዋለን ብለን አስበን ነው የቆየነው አቶ አታላይ እንደሚሉት በኮሚቴው ውስጥ መተካካት በሚል ነባር አመራሮች እየተገፉ ነው። አዲስ ተብሎ የተመረጡትም የሚታመንባቸው አይደሉም ባይ ናቸው። እስከ ሁለት ሰባት ሁለት ስምንት ፒቲሽን የሰበሰቡ በገጠር በከተማው ስራ የሰሩ አብረው እስር ቤት ገብተው ከእኛ ጋር ሁመራም ማዕከላዊም፣ እዚህ ጎንደርም ገብተው ያንን ዋጋ ከፍለው የወጡ በሙሉ ነባር የሚባል ኮሚቴ ተባሮ ጨርሶ ወጥቷል። አሁን የገቡት በፊት ጊዜ ከወያኔ ጋር የነበሩ በእስር ቤት ያልነበሩ እዚህ ጎንደርም በአቤል ባለበት ወቅት እኛን እያሳደዱ የነበሩ ሰዎች ናቸው። አሁን አባል ሆነው እነሱ ገብተው ነው እንደገና እኛን ገፍትረው እያወጡን ያሉ። ይህ ችግር እየተፈጠረ ያለው በኮሚቴው ሊቀመንበር በኮሎኔል ደመቀ ዘውዱ ምክንያት ነው ይላሉ አቶ አታላይ። ይህን ጉዳይ እየሰራው የቆየ ኮሎኔል ደመቀ ነው ያባረሯቸው በሙሉ በእሱና በእሱ ኃላፊነት ውስጥ ሰዎች ይዞ ነው ያባረራቸው። ሌላው እኔን ጨምሮ አራት ነባር አመራሮች ተባረዋል የሚሉት ደግሞ በወልቃይት ጠገዴ የአማራ ማንነት አስመላሽ መስራች አባል መሆናቸውን የሚገልጹትና በቅርቡ ከእስር የተፈቱት አቶ መብርሃቱ ጌታሁን ናቸው። አቶ መብርሃቱ ከኮሚቴ አባልነታቸው መባረራቸውን ይገልጻሉ። ምክንያቱን ሲያስረዱም አዳዲስ ሀሳቦችን በማንሳታቸው እንደሆነ ይናገራሉ። ቀጥታ ከስራ ወጣ አላ ምክንያቱ በምንድን ነው? ስራቸው የሚገለጽ ምክንያት የለም። አሁንም ራሱ ከኮሚቴ ጋር ልዩነት ያለን ከሀምሌ አምስት ሁለት ስምንት ወደዚህ ይሄ ጥያቄ የአማራ ህዝብ ጥያቄ ነው። የወልቃይ ጥያቄ አይደለም። የአማራ ህዝብ ጠቅላላ መግባት ነው ያለበት። ይህን ያልኩትን ምክንያት አለኝ። ሐምሌ አምስተኛ ስንታፈን የአማራ ህዝብ ነው የተሰዋ። ይህንን ደግሞ እኛ ብቻ እስከዛ አድርገነዋል። እዛ ካደረስነ በኋላ ግን የአማራ ህዝብ ሙሉ በሙሉ ጥያቄ የእኔ ነው ብሎ ስለተቀበለው የአማራ ወጣት መግባት አለበት። አንደኛው ጥያቄው ልዩነታችን ይሄ ነው። አቶ መብርሃቱ በኮሚቴው ውስጥ አዲስ ተመርጠው በገቡ አባላትም ላይ ጥርጣሬ እንዳላቸው ይናገራሉ። እነዚህ ሰዎች ከአሁን በፊትም ሲጠረጠሩ የነበሩ ሰዎች ናቸው። አሁን ገብተው ያሉ ክልክል ባንላቸው ሲጠረጠሩ የነበሩ ሰዎች ናቸው። ምክንያቱም እኛ እኔም ማላምንበት ወደ እነሱ ማልጠጋ ቤፌሶኩም የተለቀቁ የህዋ ተላላኪ ናቸው ተብለው ቤፌሶኩም ተለቀዋል። ተከለክለል ። ስለዚህ ከእነዚህ ጋር መስራት ደሞ ይቀርበኛል። የወርቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ ሊቀመንበር ኮሎኔል ደመቀ ዘውዱ ግን በኮሚቴው አባላት መካከል የተፈጠረ ምንም ልዩነት የለም ባይ ናቸው። ይህንን እያስወሩ ያሉት ከኮሚቴው ሕግና ደንብ ውጭ ሲንቀሳቀሱ የተገኙና በስነ ምግባር ግድፈት ከአባልነት የታገዱ ናቸው ብለዋል። በእኛ ኮሚቴ በኩል ምንም የተከፋፈለ አልተፈጠረም። እንደዚህ ብሎ የሚያወራ የኮሚቴው ጠላት ነው ወይም የህዝቡ ጠላት ነው ብለን ነው የምንወርደው። አቶ አተላይ ዛፌ የሆነም አቶ መብራት ጌታውም የዲስፕሊን ችግር አላቸው። እውነቱ ይሄ ነው። አቶ አታላይ ዛፌ ከኮሚቴ አባልነት የታገዱትም ከመርህ ውጭ በመንቀሳቀስ ነው ይላሉ ኮሎኔል ደመጠ። አቶ አተላይ ዛፌ ከሁለት ሺ ስምንት በኋላ ከእስር በኋላ ግን አታላይ ዛፌ ሳይሆን እውነት ለመናገር በኮሚቴው የማፍረስ ስራ ነው እየሰራ የቆየ ማለት እንችላለን። ኮሚቴ የሰጠውን ተልእኮም እየተወ ለምሳሌ በጠገዴ ሰልፍ በሁለት ሺ አስር ንግግር እንዲያደርግ ብለን ላክነው ምንም ሳያደርግ መጣ ተመለሰ። አዲስ አበባ የኮሚቴው ልኡክ ነው የተባለ እምቢ ብሎ ቀረ። ዶክተር አብይ አህመድ የድሪ ጠቅላይ ሚኒስትር እዚህ ጎንደር መጥተው ንግግር እንድናደርግ ኮሚቴ የተጋብዘን የኮሚቴው አካል ሆነ ተመርጦ ልክ በሩ ላይ ስንደርስ ወደኋላ ሸልቆት ቀረ። ምን ሆነ ነው የቀረ ሲባል በረደኝ አለ። በጎንደር ሰላማዊ ሰልፍ እኔ ያልነበርኩም አጋጣሚ ይህ እንዲያደርግ መደብ ተሰጠው። እሺ ብሎ ሰልፍ ሁለት ሰዓት ሲቀረው ታመሚ ብሎ ቀረ። ሳጣራ ምንም እንዳልታመመ አረጋገጡ። እኔ በግል መከርኩት። ትክክል አይደለህም። የተሳሳትነውነት ሁሉም ከበት ያለ ከኮሚቴው መርህ ውጭ ነው ተውዋል። ሌላውም የኮሚቴው የፋይናንስ በየሶስት ወሩ ኦዲት እናደርጋለን። ኦዲት አድርግ ተብሎ እንዲተኛ ሆነ ነው እስካሁን የቀረው። ልዩነቱ ላለማስፋት ብለን ነው እኛ ዝም ብለን በውስጣችን ይዘነው ነው ያለው። አቶ መብራቱም የተባረሩት በስነ ምግባር ችግር ነው ይላሉ። ኮሎኔል መብራቱ ጌታሁን ተደጋጋሚ እውነት ነው ምልስ ከሰባት ወይም ከስድስት የፖለቲካ ድርጅቶች ይገብታል። ኮሚቴው ደግሞ ከፖለቲካ ድርጅት ነፃ ነው። የየትኛውን ፖለቲካ ድርጅት ደጋፊ አይደለም። የህዝብ ተወካይ ነው። ስለዚህ ስንደግፍ በጋራ ሚዛናዊ በሆነ ስንሰራ የማንነቱ ጉዳይ ብቻ ነው መስራት ያለብን ብሎ ነው የሚያምነው። ሶስት ጊዜ ነው ማስጠንቀቂያ የሰጠነው በአራተኛ ጊዜ ነው ኮሚቴው ማባረር እርምጃ የወሰደ ኮሚቴው እንዳይወነጀል የህዝቡ ትግልም እንዳይጠላሽ ሲል ስንል ደንቡን መሰረት አድርገን ነው ያባረር በኮሚቴው ውስጥ የገቡ አዳዲስ አመራሮችም ቢሆኑ ታምኖባቸው በህዝብ የተመረጡና በቦታው ብዙ ተግዳሮቶችን ያሳለፉ ናቸው ያሉት ኮሎኔሉ፣ ታማኝነታቸውን የምንመዝነው በግብራቸው ነው ብለዋል። አዳዲስ ሰዎችን እንድናስገባ እንዲተካካ ኮሚቴው ሁልጊዜ አንድ አይነት ሆኖ የሚሄድ ትክክል አይደለም የሚል ኮሚቴው አየ በደንቡ መሰረት ትክክል ነው ብሎ ኮሚቴ ማመነበት እሱም ባለበት ጭምር ማለት ይህንን ተፈራርመን በቃለ ጉባኤ አዳዲስ ሰዎች እንድናመጣ የሚተኩ ሰዎችም አምጥተን ከየቦታው ከውጭ ያለ ማህበረሰብ የሚሰጠን ኮሚቴ የሚያውቋቸው አምጥተን ማን ይሆኑ ብለን ስናቀርብ ከከሌ ክል ይቻላል ከከሌ ክል ይቻላል ተብሎ በጥቆማ መጡ። ይህንን እንድናጸድቅ መተዳደሪያ ደንቡም አንዳንድ መሻሻል የሚገባው ስለነበረ የኮሚቴው እሱም ጭምር እንድናጸድቅ ብለን ስብሰባ ጠራን። በጠራ ነው የማፍረስ ስራ ሰራ የገቡ ኮሚቴዎች እኛ እናምንባቸውም የሚለው እኛ የምናምነው የወልቃይት የጠገዴ ህዝብ የአማራ ህዝቡ ነው የምናምነው። ኮሚቴው የሚያምነው ደሱ ነው። ከህዝቡ በላይ ግለሰቡ አይደለም። የሚታመኑ ግለሰቦች ደግሞ ህዝቡ ነው የሚተቻቸው። ኮሚቴ የመጀመሪያ ይተቻል። ኮሚቴ ጥሩ ነው ካላቸው ወደ ህዝብ ያቀርባል። ህዝብ የተቀበለው ግለሰቡ ደግሞ የኮሚቴ አባል ሆነ ይቀጥላል። ኮሚቴው በዚህ አሰራር ነው ሚሄድ። እኛ ተግባር ነው የምናየው። ከተግባር አንጻር ስናየው የህወሓትን ተላላፊ ተግባሮች የሚሰራ ያለ አቶ አተላይ ዛሴ ነው እንጂ እነዚህ አዲሶች የገቡ ኮሚቴዎች አባላት አይደሉም። እንዲያውም እየታጎሉ ያሉ ትናንትናም ሲታጎሉ የነበሩ ነው። በነብስ ኮሚቴው ስናመጣቸውም አስተችተን ያመጣናቸው ወልቃይጠገድ የመጀመሪያ የነበር ነው። ኮሚቴ እንደ ርስት አንዱ ከተቀመጠ አይነካ የሚባለው ነገር አግባብ አይደለም። የኮሚቴውን መርህም ሀሳብም አይደለም። ኮሎኔል ደመቀ ዘውዱ ለመላው የአማራ ህዝብ በሚል ባስተላለፉት መልእክት የተፈጠረ ልዩነት አለመኖሩ ተረድቶ ከጎናቸው እንዲቆም ጥሪ አቅርበዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።